ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው ጤና ይስጥልን ክቡራትና ክቡራን አድማጮች ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው ዛሬ አርብ መስከረም 9 ቀን 2007 ዓ.ም ነው። ሰለሞን ክፍሌ ያስተናግዳለሁ። ደሳሌ መኮንን ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። እንደምናምሽታችኋል ዜናውን የማሰማው አዲሱ አበበ ነኝ። ስኮትላንድ ከታላቋ ብሪታንያ አልገነጠልም ስትል ድምጿን ሰጠች። በዚህም ላለፉት 307 ዓመታት ከእንግሊዝ ጋር የነበራትን አንድነት በታሪካዊ የነጻነት ውሳኔ ህዝብ አረጋግጣለች። የውሳኔ ህዝቡ ውጤትም ከእንግሊዝ ጋር እንቆያለን ያሉ 55.3 ከመቶ ሲሆን፣ ተገንጥለን ነጻ እንወጣለን ያሉት 44.7 ከመቶ ሆነዋል። አንድነት ይሻላል የተባለው እንቅስቃሴ መሪ ኦልስቴር ዳርሊንግ ለሌበር ፓርቲ ደጋፊዎች ባስተላለፉት ቃል የዛሬው የድምፅ ውጤት ለትውልድ ሲተላለፍ የቆየውን የነጻነት ጥያቄ መልስ ሰጥተዋል ብለዋል። ስኮትላንድን ለውጠናታል ያሉት እኚሁ ባለስልጣን ዩናይትድ ኪንግ ደምንም እስከ መጨረሻው ለውጠናል። በዚህ ላይ ተመስርተን እናገለግለዋለን ላልነው ህዝብ የተሻለ ህይወት ለማምጣት መስራት የእኛ ድርሻ ይሆናል ነው ያሉት። ነጻነት ብለው ድምፅ ለሰጡ ወገኖች ደግሞ የሌበር ፓርቲው መሪ ኤድ ሚልባንድ ለለውጥ ያለን መነሳሳት ግምት ውስጥ መግባት ይኖርበታል ሲሉ ተናግረዋል። በዚህ የነጻነት ጥያቄ ያሉ የህዝቡ ድምፅ የድጋፍም ሆነ የተቃውሞ ዋናው ቁም ነገር ለለውጥ የተሰጠ ድምፅ መሆኑ በግልጽ ሊታወቅ ይገባል ነው ያሉት። አስታራቂ ንግግር ያደረጉት የስኮትላንዱ ብሔርተኛ መሪ አሌክስ ሳልመንድ ውሳኔ ህዝቡ የዲሞክራሲያዊ ሂደት ውጤት መሆኑን አመልክተው የነጻነት ደጋፊዎችም ውጤቱን በጸጋ ይቀበሉ ዘንድ አሳስበዋል። የፈረንሳይ ተዋጊ ጀቶች ኢራቅ ውስጥ በሚገኙ የእስላማዊ መንግስት አማጺያን ላይ የመጀመሪያውን የአየር ጥቃት ማካሄዳቸው ተገለጠ። የፕሬዚዳንት ፍራንሷ ሆላንድ ዛሬ ይፋ ባደረጉት መግለጫ መሠረት ጄቶቹ ከአየር ባካሄዱት ጥቃት የአማጺውን ቡድን የሎጂስቲክስ መጋዘን አመድ አድርገውታል። ወደፊት ቀጣይና ተጨማሪ ጥቃቶች ይኖራሉ ከማለት ያለፈ ጥቃቱ በትክክል የት ቦታ እንደተካሄደ ፈረንሳይ መግለጽ አልፈለገችም። ሚስተር ኦላኔ ትናንት አሙስ ሲናገሩ በኢራቅ በቀረበው ጥያቄ መሰረት አገራቸው የአየር ጥቃቱን እንደምታካሄድ ማስታወቃቸው አይዘነጋም። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ፈረንሳይ የአየር ጥቃት መጀመሯን ይፋ በማድረጓ አመስግነው ሽብርተኝነትን ለመዋጋት በተያዘው ጥረት ፈረንሳይ ትልቋ አጋር መሆኗንም ጠቅሰዋል። ከዚህ ቀደም የእስላማዊ መንግስት ነውጠኞች የሚያካሄዱት ጥቃት በመላው ዓለም ላይ ስጋት ስለደቀነ በእነርሱ ላይ የተጀመረው ዘመቻም ዓለም አቀፋዊ እንዲሆን የፈረንሳዊ ፕሬዚዳንት ጥሪ ማቅረባቸው አይዘነጋም። ይህንንም ጥሪ ያቀረቡት ባለፈው ሰኞ ከኢራቁ ፕሬዚዳንት ፋውድ ማሱም ጋራ ፓሪስ ውስጥ በተወያዩበት ወቅት ሲሆን በእስላማዊ መንግስት ነውጠኞች ላይ የሚካሄደው ዘመቻ እንዲህ ጊዜ የሚሰጠው አይደለም ብለዋል። አድማጮች፣ ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የአማርኛው ፕሮግራም ልዩ ቅንብር ነው። ጊኒ በአገሪቱ ደቡብ ምስራቅ አራት የጤና ሰራተኞችና ሶስት ጋዜጠኞች ከሶስት ሳምንታት በፊት በኢቦላ ወረርሽኝ ከሞቱ በኋላ ስለ በሽታው የሚሰጠው ትምህርታዊ ቅስቀሳ እንዲቋረጥ ማድረጓን አስታወቀች። የጤና ሰራተኞቹ ስለ ኢቦላ መከላከያና ሕክምና ለማስተማር ባለፈው ማክሰኞ ወሜ ወደተባለችው መንደር በሄዱበት ወቅት ነበር ነዋሪዎቹ በልዑካኑ ላይ ጥቃት ያካሄዱት። አስከሬናቸው ትናንት ሐሙስ በጅምላ መቃብር ውስጥ የተገኘ ሲሆን ከግድያው ጋር በተያያዘም ቢያንስ ስድስት ተጠርጣሪዎች በቁጥጥር ስር መዋላቸውን ባለሥልጣናት ተናግረዋል። የጤና ጥበቃ ሚኒስቴር ቋሚ ዋና ጸሐፊ ዶክተር ፋንታ ካባ እንደሚሉት ኢቦላ ከጅምሩ በነበረበት ደቡብ ምስራቅ ጊኒ ውስጥ ስለ በሽታው የሚሰጠውን ግንዛቤና ትምህርት መቀጠል አልተቻለም። ይህ በእንዲህ እንዳለ የኢቦላን ወረርሽኝ ለመግታት በሚል በሚል ሴራሊዮን ህዝብ ሁሉ ከቤቱ እንዳይወጣ የሚለውን አወዛጋቢ አገር አቀፍ መመሪያ መጀመሯ ተገልጧል። በመጨረሻም ሰሜን ማሊ ውስጥ የሚገኙ ባለስልጣናት በሰጡት መግለጫ መንገድ ላይ የተጠመደ ቦምብ ፈንድቶ አምስት የተባበሩት መንግስታት ሰላም አስከባሪዎችን ገደለ። ሰሜን አጎልሆክ ውስጥ ባለችውና የውጊያ ቀጣና በሆነችው ኪዳል ከተማ በደረሰው በዚህ ፈንጂ ሌሎች አያሌ የሰላም አስከባሪዎች እንደቆሰሉ ባለስልጣናት ተናግረዋል። ለአደጋው እስካሁን ኃላፊ ነኝ ያለ ወገን አልተገኘም። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ዜናዎቹን አደመጥን። ወደ ቀጣይ ዝግጅቶች እናልፋለን። ይህ በ1430 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ከመስከረም 1 2007 ዓ ም በጋምቤላ ክልል ጎደሬ ወረዳ የተለያዩ ቀበሌዎች በመዠንገር ጎሳ አባላትና ደገኞች በሚባሉ ከሌሎች የሀገሪቱ ግዛቶች በመጡ ዜጎች መካከል የተነሳው ግጭት ቆሟል። ከስፍራው ያነጋገርናቸው የጎደሬ ወረዳ ዋና ከተማ ሚጢ ነዋሪ ጸጥታ አስከባሪዎች ገብተው ሰላም እንዳሰፈኑና በግጭቱ የተጎዱ ወገኖችንም ጊዜያዊ መጠለያ ውስጥ እርዳታ እየተደረገላቸው መሆኑን ገልጸዋል። በግጭቱ የብዙ ሰዎች ሕይወት እንዳለፈና የቆሰሉም በርካቶች መሆናቸውን ባለፈው ሰኞ መስከረም አምስት የመጀንገር ብሔረሰብ አይንማኞችን ጠቅሰን መዘገባችን ይታወሳል። ትዝታ በላቸው ተጨማሪ ዘገባ አላት። ከጎደሬ ወረዳ ዋና ከተማ ሜጢ በስልክ ያነጋገር ናቸው የጋምቤላ ክልል ነዋሪ የደገኛው ማህበረሰብ አባል ስማቸውን እንዳይጠቀስ ጠይቀዋል። የኢትዮጵያ ዘመን መለወጫ ዕለት የተካሄደው የእርስ በርስ ግድያ የቆየ ቁርሾ ላይ የተመሰረተ ነው ይላሉ። ስር የሰደደ ነገር ነበርና ና ሰአቱ ያለው ነገር ውስጥ ለውስጥ አንድ ሁለት ሶስት አራት እንደዚያኛው ሰዎች አካባቢውን ልቀቁ በሚል አይነት በሰፈራም በተለያየ እንትንም ሰርቶ የሚኖሩ እዛ ቡና አልምቶ የሚኖሩ ብዙ አይነት ሰዎች አሉ። እነሱ ላይ የተለያዩ ግድያዎችን በሰነ በመፈጸም ነበረ። ጉዳዩን ሲል የነበረው ሰው ተማሮ ነው በዛ ሰዓት አክሽን ወደ መውሰድ የመጣው የመጨረሻው ያ የተፈጠረበት ጉዳይ አንዲት እርጉዝ ሲኤት አቃጥለዋት፣ በዛ የተነሳ መሬት የተነሳ የገጠር ህዝብ ወጥቶ ነው ከተማው ላይ አጋጣሚ የተወሰኑ ጥቂት አመራር እና እምት መስዎች ከነሱ ላይ ጉዳት በማድረስ ነው። ጥቂት የአመራር አባላት ሲሉ የሜጤ ከተማ ነዋሪ ከገለጿቸው መካከል በጋምቤላ ክልል የመዠንግር ዞን ከፍተኛ ፍርድ ቤት ፕሬዝደንት አቶ ጸጋይ ገንጀቦ ከነ ሁለት ልጆቻቸው፣ አቶ አላዛር ሱምኮይ የወረዳው የአደጋ መከላከያ ሰራተኛ ከነ ልጃቸውና ሌሎች 17 የመዠንግር ጎሳ አባላት እንደሞቱና የፍርድ ቤት ዳኛው ባለቤት ጭምር አርባ አንድ እንደቆሰሉ ከጋምቤላ ከተማና ከጎደሬ ያነጋገርናቸው የዓይን እማኞች አቶ ኡታውና አቶ ኤልያስ እንደገለጹልን ይታወሳል። ሁለቱ ከደገኛው በኩል የሞተና የቆሰለ ሰው ቁጥር ምን ያህል እንደሆነ እንደማያውቁ ነው የነገሩን። ሆኖም ስማቸውን እንዳይጠቀስ ጠይቀው ስለ ግጭቱ መረጃ የሰጡን ሰባ ሁለት ደገኞች እንደሞቱ የሞቱ የመዠንግር ጎሳ አባላት ግን ከዚያ እንደሚበልጥ ደገኞቹ ከግጭቱ በፊት ሴቶችና ልጆቻቸውን ወደ ቴፒ ማሸሸታቸውን ጭምር ገልጸውልናል። የሜጢ ነዋሪ ግን ከሁለቱም በኩል ምን ያህል ሰው እንደሞተ አይታወቅም ነው የሚሉት። ቁጥር እንዲህ ነው ተብሎ ማወቅ አይቻልም። ግን ያው ሞር ጫካ ውስጥ ስለሆነ ሁሉ ነገር የተፈጸመው በብዛት የሞቱትም የቆሰሉትም ምን ያሉትም ጫካ ውስጥ ነው። ምንም በይፋ እዚህ ጋር የምታውቂው ነገር የለም። ከተማ ላይ ቡና እዛው ሬሳ ሶስት ሊ ያለላል ተነሳ አለ አድራሻውን ካለማወቅ የተነሳ ማለት ነው። ብዙዎቹ ሞተዋል። አድራሻቸው እዛ ጫካ ውስጥ በመሸሽ ሂደት ላይ ያሉ ከእዛው አግኝቷቸው የገደሏቸው ቆስለው እንትን ያሉ ምናምን ምናምን ና በፊትም በይፋ እንደዚህ የሚባል ነገር የለም። ግን በየአቅጣጫ ሁሉም ፈልሶ ወደ ከተማ የሚገባው ህዝብ ጠቅላላ አለቀ። ሰው ሰው አለቀ። ሰው አለቀ። ንምንች እንዲህ በይፋ እንደዚህ በቁጥር መዠንግርም በአለሻ ሚሊዮን ወፈ ብሎ የሚታወቅ ነገር የለም። መስከረም አንድ ከተፋፋመው መገዳደል ቀደም ብሎ የቡና መሬት ጉዳይ ላይ በመዠንግር ማህበረሰብ ና በደገኛው ነዋሪ መካከል አለመግባባት እንደነበር ጉዳዩ ፍርድ ቤት ድረስ ደርሶ በድንገቱ የተገደሉት የጎደሬ ወረዳ የመዠንግር ዞን ፍርድ ቤት ፕሬዝዳንት አቶ ጸጋይ ገንጀቦ ለመዠንግር ወገን እንደፈረዱ ጠቁመው ግድያው በቀል ይሆናል ብለዋል። ከጋምቤላ ያነጋገሩን ኬሜጢ ስማቸው እንዳይጠቀስ ጠይቀው ያነጋገሩ እንደገኛ ግን ያስተባብላሉ። በሁለቱ ማኅበረሰብ መካከል ከአሁን በፊትም የቡና መሬት ላይ አለመግባባት እንደነበርና መንግስትም ህዝቡ ጋር ሆኖ ለመፍታት ጥረት አድርጎ እንደነበር የፌዴራል ጉዳዮች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አበበ ወርቁም አረጋግጠውልናል። ግጭቱ የተካሄደው በጎደሬ ወረዳ በሚገኙ በሜጢ፣ መዠንግር፣ አካሼ ቀበሌዎች ነው። ጠቡን ያጫረው አንድ አምስት የደገኛ ቤቶች በአካሼ ቀበሌ ባልታወቀ ሰው መቃጠላቸው ተከትሎ በዚያው በአካሼ ቀበሌ አንድ የመዠንግር ሰው ተገሎ መገኘቱ የመዠንግር ሽማግሌዎች ለእርቅና ለመሃል ላይ ያደረጉት ጥሪ ተቀባይነት ያለማግኘቱ ነው ተብሏል። ተከትሎ ደገኛው ህዝብ በገጀራና ባገኘው ስለት መሳሪያ ሁሉ ለግድያ መጀንግሮችን ማሳደድ ጀመረ። ነበር ያሉን አቶ ኡታውና አቶ ኤልያስ ከሜጢ በስልክ ያነጋገሩን ያስተባብሉና፣ ይልቁንስ ሰፋሪውን በከባድ መሳሪያ በመግደል የመጀንግር ብሄረሰብ አባላትን ይከሳሉ። አደለም፣ አደለም፣ ሰው ህብረተሰቡ እዚ አካባቢ ቡና አልሚ እንደመሆኑ መጣም ገጀራ እናንትን ግድ ካካምንጠራ አብሮ የሚያግ ነው የሚሰሚኖር ነገር ነው ፈቀድሽ የምት የምትይው ነገር የሚጠፋ ነገር አይደለም። በስራ አምስት ስትንቀሳቀሺው የምትይው ነገር ነው። ግን የእነሱ ዝግጅት ቀደም ብሎ የነበረ ዝግጅት ነው። አሁን በመንግስት የተያዙ ከፍተኛ ከቤታቸው የወጣ መሳሪያ ሁሉ አለ። ከፍተኛ ቁጥር የጥይት የምን የምን ዝግጅቶች ነበራቸው። ካበሻ አንድ መሳሪያ ያዘ የለም። ከእነሱ ግን በጠቅላላ ሁሉም ታር የፌዴራል ጉዳዮች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አበበ ወርቁ ስለ ግጭቱ አጠቃላይ መረጃና ለማረጋጋት መንግስት የወሰደውን እርምጃ ሊያስረዱን ሰኞ እለት ቃል ገብተውልን ነበር። ይህን ዝግጅት እስካጠናቀርን ድረስ ግን በተደጋጋሚ ስልካቸውን ደውለን እርሳቸውን የጋምቤላ ክልል ፖሊስ ኃላፊና አስተዳዳሪዎችንም ጭምር ልናገኝ አልቻልንም። ስማቸው እንዳይጠቀስ የጠየቁ የመዠንግር ብሔረሰብ አባላት ግን ከግጭቱ በኋላ መንግስት ጉዳዩን በፍትሐዊ መንገድ ከመፍታት ይልቅ የእነርሱን ብሔረሰብ አባላት ቁጥጥር ስር እያዋለ ነው ይላሉ። በአሁኑ ወቅት በአካባቢው ሰላም መስፈኑን ግን ከሜጥ ያነጋገሩን የደገኛው ማህበረሰብ አባል ገልጸውልናል። አሁን ከተማ ፍጹም ሰላም ነው፣ ፍጹም ሰላም ነው። ዛሬ ግን መንግስትን ወደ መንግስት ሰራተኞች ወደ ስራ እንዲገቡ መጋቤን ንግዱ፣ ምኑ ምሉ በስ እንዲነግድ ጥሪ ተላልፏል። ያለው ነገር በጣም ፍጹም የተረጋጋ ነው። ጥበቃም ከተማው አለ። ከከተማ ውጪም በፓትሮል እንዲሄዱ ጥበቃ እያደረጉ ይመለሳሉ በመከላከያ በፌዴራል ፖሊስ እና የክልልን ፖሊስ በግጭቱ ከቤት ንብረታቸው የተፈናቀሉትም በየትምህርት ቤቱና ሌሎች የመንግስት ተቋማት ውስጥ በቀይ መስቀልና ሌሎች የተራዶ ድርጅቶች እየተረዱ ነው ብለዋል። ከቅርቡ የእርስ በርስ ግጭት በፊት ማህበረሰቡ ተቀራርቦና ተዋውቆ ወይስ በሩቁ መዠንግርና ደገኛ እየተባባለ በልዩነት ነበር የሚኖረው ለሚለው ጥያቄያችን በቃ ያው ያ አቀራር ያው አበሻ መጀንግር እንደ ኖርማል ለመለየት የሚጠቀሙ ነገር እንጂ በማህበራዊ ኑሮ መቅበር፣ ሰርግ ላይ፣ እድር ላይ፣ ምን ላይ ምናምን አብረሽ እኮ ነው እንትን የምትይው። ያው እዚህ ከተማ እስካለሽ ወይ ቀብል ላይ ስካለሽ አብረሽ የምትኖሪው ነገር ነው። በማንኛውም ነገር ትገናኛለች። ይህ ወቅት ግን ያው ልክ የማይተዋወቅ ሰዓት መሰለኝ እንጂ ይሄ ወቅት ልክ እንደማንተዋወቅ ሰው አስመሰልን እንጂ ያሉት የሜጢ ነዋሪ ቀደም ብሎ ህብረተሰቡ ጥሩ ግንኙነት እንደነበረው ነው የተናገሩት። አዎ ጥሩ ሰላማዊ ሆነ እኮ ጥሩ ነገር ነው ያለው አብረን ማህበራዊውን ነገሩም የኢኮኖሚካ ያለውን ነገር ሁሉ በኖርማል የሚኖር አይነት ነገር ነበረ። በመሀል አንዳንድ ህብረተሰቡን በማይሆን ወደማይሆን ደረጃ የሚቀሰቀሱ ሰዎች አሉ ላይ አሁን አሁን ተማርን ብለው አወጥን ብለው ዘረኝነት ምናምን የመቀስቀስ ህብረተሰቡ እየተሸወደ እንዳለ ምናምን የሆነ አንዳንድ የሚቀሰቀሱ ነገር አለ። በዛ ጉዳይ ነው እንግዲህ። ኖርማል ህብረተሰቡ እኮ ሰላማዊ የሆነና ጥሩ ግንኙነት ያለው ህብረተሰብ ነበር። አብይ ርዕሱን ነበር ያደመጥነው። የምትከታተሉት በሁለትና በአምስት ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ ሰባት በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ራሱን እስላማዊ መንግሥት ብሎ የሚጠራው አሸባሪ ቡድን አባል ሆነ የተባለ አንድ የሶማሌ አሜሪካዊ ልጅ ሶሪያ ውስጥ በውጊያ ላይ እንዳለ መሞቱ ከቤተሰቡ ይሰማል። በጉዳዩ ዙሪያ ወላጅ አባቱ ከቪኦኤው የሶማልኛ አገልግሎት ጋር ቃለ መልስ አካሂደዋል። ይህ በእንዲህ እንዳለ አይሲስን ለመዋጋት ይቻል ዘንድ ለዘብተኞቹን የሶሪያ ሽምቅ ተዋጊዎች ለማሰልጠንና ለማስታጠቅ ከዩናይትድ ስቴትስ መከላከያ ሚኒስቴር የቀረበውን እቅድ የዩናይትድ ስቴትስ ምክር ቤት ማጽደቁ ተገልጧል። ምክር ቤቱ እቅዱን ከትላንት በስቲያ ረቡዕ ያጸደቀው ከፕሬዚደንት ባራክ ኦባማ በቀረበው ጥያቄ መሠረት ቢሆንም በርካታ ዲሞክራቶችና ሪፐብሊካኖች ፕሬዚደንቱ አሸባሪውን ቡድን ለመዋጋት ያላቸውን ስትራቴጂ ይጠራጠራሉ። ሶሪያ ውስጥ ተገድሏል ከተባለው የሶማሌ አሜሪካዊ ልጅ አባት ጋር የተካሄደውን ቃለ ምልልስ የዩናይትድ ስቴትስ ምክር ቤት ላጸደቀው የመከላከያ ሚኒስቴር እቅድ ከሲንዲሴን ከደረሰን ዘገባ ጋር አቀናጅቶ አዲሱ አበበ ተከታዩን አዘጋጅቷል። በዚህ ለመጀመሪያ ጊዜ በተሰጠ ቃለ ምልልስ ሞቷል የተባለው ልጅ ቤተሰብ አባላት ልጃቸው የዩናይትድ ስቴትስ ወታደር እንዲሆን የቱን ያህል ምኞትና ፍላጎት እንደነበራቸው ገልጠዋል። ወላጅ አባቱ ዳይብ አህመድ አብዲ ከቪኦኤ ሶማልኛ አገልግሎት ጋር ብቻ ባካሄዱት ውይይት እንደሚናገሩት ልጃቸው ሶሪያ ውስጥ በሕይወት ይኑር ይሙት ተጨባጭ መረጃ የላቸውም። እርግጥ ለመሞቱ ግምት ጫሪ የሆኑ ፎቶግራፎች ተበትነዋል። ይሁንና አባትየው አብዲ ልጃቸው በእርግጥ መገደሉን የሚያሳይ አንዳችም መረጃ አላገኙም፣ አልሰሙም። አብዲ ፋታህ ዳይብ አህመድ አንዳንዴም አብድራህማን መሐመድ እየተባለ የሚጠራው ይኸው የ29 ዓመት ልጅ አሸባሪውን ቡድን አይሲስን ተቀላቅሏል የተባለው በዓመቱ መጀመሪያ ገደማ ነበር። ሆኖም ቤተሰቡ መቼና በምን ሁኔታ ወደ ሶሪያ እንደሄደ ምንም የሚያውቀው ነገር አልነበረም። አባቱም ሆኑ ሌላው ቤተሰብ መሐመድ ግልጽና ከሁሉ ሰው ጋር ተግባቢ ልጅ እንደሆነ ነው የሚናገሩት። ማንም ይመልምለው ማን ግልጽነቱንና ተግባቢነቱን ተጠቅመውበታል ይላሉ። ቀደም ብሎ ያሰበበትና ያቀደው ነገር አይመስለኝም። ፍላጎቱም አይመስለኝም። ብቻ ግን ሐሳቡ ቀርቦለት የሆነ ሰው አሳምኖታል። በአብዲ እምነት መሰረት ልጃቸው መሐመድ በጉዳዩ በቅጡ ሳያስብበት በድንገት ያደረገው ውሳኔ ነው። ለነገሩ መሐመድ ከዩናይትድ ስቴትሷ ሚኔሶታ ግዛት ወደ ሶሪያ ሄደው ጂሃዲስቱን አይሲስን ከተቀላቀሉ በርካታ የሶማሌ ወንዶችና ሴቶች መካከል አንዱ ነው። ሶማሊያ ውስጥ እንደ አውሮፓ አቆጣጠር በ1990ዎቹ የነበረውን የእርስ በርስ ጦርነት ሽሽት በብዙ ሺህ የሚቆጠሩ ሶማሌዎች ወዲህ ወደ ዩናይትድ ስቴትስ በተለይም ወደ ሚኒሶታ ስቴት መፍለሳቸው አይዘነጋም። መሐመድም እንደ አውሮፓ አቆጣጠር በ1996 ነው ወደ ዩናይትድ ስቴትስ የመጣው። አብዲ እንደሚናገሩት ቤተሰባቸው አሜሪካ እንደ ገባ ሁሉም ልጆቻቸው የእርሳቸውን ሳይሆን የየራሳቸውን መንገድ ነው የተከተሉት። መርኬባ ውለሽ ወይገላ ሕደን ኬሊ እርሱ ብቻ አይደለም። ሁሉም በየፊናቸው የየራሳቸውን መንገድ ነው መከተል የጀመሩት። በጉዳያቸውም ሆነ በሚሰሩት ወይም በሚያቅዱት ነገር በአንዱም አላስገቡኝም። ስለዚህ እንደምን ሆኖና ለምን እንደሄደ መቼ እንዳቀደ፣ ከነማን ጋር እንደሄደ፣ ሶሪያ ለመድረስ ማን እንደረዳው የማውቀው ነገር የለም። አብዲ ግን በሶሪያው አይሲስ ላይ ብርቱ ትችት ይሰነዝራሉ። ዋ ቲንት Diinta kristaankuna wax ogol yahayba maaha ይሄ የአይሲስ ተግባር በእስልምናም ሆነ በክርስትና እምነት የተደገፈ ወይም የሚፈቀድ ድርጊት አይደለም። የሰውን ልጅ አንገት ማረድ ከዚህ ቀደም አይተንም ሆነ ሰምተን የምናውቀው ድርጊት አይደለም። ልጄ ከዩናይትድ ስቴትስ ሄዶ ይህን ቡድን መቀላቀሉን ስሰማ በጣም ነው ያዘንኩት፣ ይላሉ አብዲ ምን ማለ አረብ ምሑ ያ አረባነገ ስሰማ በጣም አዘንኩ። ለምን ወደ አረብ አገር እንደሄደ ራሴን ጠየቅኩ። ዩናይትድ ስቴትስ እንጂ አረቦች አይረዱንም አልረዱንም። ይህችን ጥሩ ሀገር ትቶ ለምን እንደሄደ ሁሌም ራሴን እየጠየቅኩ ነው። በውሳኔው ደስተኛ አይደለሁም። ለልጄም ሆነ ለሌሎቹ የአገር የሶማሊያ ዜጎች የምመክረው አሉ፣ አብዲ በመጨረሻ ወደ ሌላ አገር በመሄድ ከሚዋጉና ከሚሞቱ የዩናይትድ ስቴትስ ወታደር በመሆን ለዚች በሰላም ላኖሮችንና በችግራችን ጊዜም ለረዳችን ለአሜሪካ እንዲዋጉ ነው። አኑ ውሃ ሎን ላሃ ደልከ መረይከንካ ዳልንየረዘ በደን ኤ ሶማሌዳ ኤ ግዳርሪደ ታያገን ኢን ለቆሮ ሚልትሪያ በየመንገዱ የሚዘዋወሩና ስራ አጥ የሆኑ ወጣት ሶማሌዎች በዩናይትድ ስቴትስ ጦር ኃይል ውስጥ መቀጠር ነበረባቸው። ከሥራ አጦቹ መካከል አንዳንዶቹ የአልኮሆል ሱሰኞች የሆኑ አሉ። ሶማሌዎች ጥሩ ወታደሮች መሆን ስለሚችሉ ከሃያ ዓመት በላይ የሆኑ ወጣቶች የጦር ኃይል ወይም የፖሊስ ሰራዊት አባሎች መሆን አለባቸው እላለሁ። ይህ በእንዲህ እንዳለ ከፕሬዚዳንት ባራክ ኦባማ በቀረበ ጥያቄ መሰረት አይሲሲን ለመዋጋት ይቻል ዘንድ የሶሪያውን ለዘብተኛ የሽምቅ ተዋጊ ቡድን ለማሰልጠንና ለማስታጠቅ ከዩናይትድ ስቴትስ መከላከያ ሚኒስቴር የቀረበውን እቅድ ምክር ቤቱ አጽድቆታል። ለዚህ የፕሬዝዳንቱ ጥያቄ አዎንታዊ ምላሽ ለመስጠት ከዘጠና በላይ የምክር ቤት አባሎች ከስድስት ሰዓታት በላይ የወሰደ የሁለት ቀን ክርክር አካሄደዋል። አላማው በመከላከያ ሚኒስቴር እቅዱ ላይ እንደተመለከተው ለዘብተኛውን የሶሪያ ሸማቂ ቡድን አሰልጥኖና አስታጥቆ አይሲስን ለመደምሰስ ማዝመት ነው። ይሁንና በርካታ ዲሞክራቶችና ሪፐብሊካኖች አሸባሪውን ቡድን ለማሸነፍ ፕሬዝዳንቱ ያቀረቡት ስትራቴጂ ሪፐብሊካኑ የብዙሃኑ መሪ ኬት መካርቲ በግልጽ እንዳስቀመጡት አላሰመናቸውም። i know that many of us in this chamber from both sides of the aisle believe that the president's strategy should do more to eradicate those ከሁለቱም ወገኖች የሆነውና እዚህ ምክር ቤት ውስጥ የምንገኝ ብዙዎቻችን አባላት እንደምናምነው አክራሪውን ቡድን ከገጸ ምድር ለማጥፋት ፕሬዚደንቱ አሳማኝና ጠንካራ ስትራቴጂ ማቅረብ ይኖርባቸዋል። ቅሬታችን እንዳለ ሆኖው ግን የኔንም ቅሬታ ይጨምራል። አሁን የቀረበውን ጥያቄ በመደገፍ የመጀመሪያውን እርምጃ መውሰድ ይኖርብናል እላለሁ። ሪፐብሊካኑ ማካርቲ ሆኑ ሌሎች እንደገለጡት ሽብርተኛነት በአገሪቱ ላይ የደቀነውን ስጋት ለመቋቋም ፕሬዚዳንቱ በበቂ ሁኔታ አልሰሩም ብለዋል። ፕሬዚዳንት ኦባማ ትናንት ረቡዕ ባሰሙት ንግግራቸው የዩናይትድ ስቴትስን እግረኛ ተዋጊ ጦር ወደ ኢራቅ እንደማይሰዱ ግልጽ አድርገዋል። The American forces that have been deployed to Iraq do not and will not have a combat mission. በግልጽ መናገር እፈልጋለሁ። ወደ ኢራቅ የተላኩት የአሜሪካ ኃይሎች የምድር ላይ ውጊያ ውስጥ የመግባት ተልእኮ የላቸውም፣ አያደርጉምም። የኢራቅ ወታደሮች አገራቸው ውስጥ ሆነው ከእነዚህ ሽብርተኞች ጋር ሲዋጉ፣ አሜሪካውያኑ ግን ድጋፍ ሰጪ ናቸው። የምክር ቤቱ ውሳኔ ፔንታገን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር የጠየቀውን ለሶሪያው ለዘብተኛ ሸማቂ ቡድን ማሰልጠኛና ማስታጠቂያ የሚውለውን በጀት ያጸድቃል። ዲሞክራቷ የምክር ቤት አባል ሎሬታ ሳንቼዝ በበኩላቸው ዩናይትድ ስቴትስ ስለ ሶሪያው ሸማቂ ቡድን ብዙ የማታውቀው ነገር ሊኖር እንደሚችል ሲጠቁሙ የትኞቹ ለዘብተኞች ይሁኑ የትኞቹ ያክሩ በውል መለየት ይኖርብናል ብለዋል። ማን ያውቃል ያስታጠቅናቸውን ጠመንጃ ድንገት ወደ ዩናይትድ ስቴትስ ወታደሮች ቢያዞሩ ይሄ ደግሞ አንዱ በውል እናጤነው የሚገባ አስፈሪው ነገር ነው። በቀረበው እቅድ ላይ አስተዳደሩ የተፈቀደው ጦር መሳሪያ በምን ሁኔታ ስራ ላይ እንደሚውል ለምክር ቤቱ ተከታታይ መረጃ እንደሚያቀርብም ተመልክቷል። በመጨረሻም አድማጮች በሃያኛው ክፍለ ዘመን ተወዳጅ ከነበሩ አሜሪካውያን የፊልም ተዋናይና ድምፃውያን አንዱን ፍራንክ ሲናትራን እናስተዋውቃለን። ዝግጅቶቻችን ለማጠቃለል በምናቀርበው የመዝናኛ ዝግጅት እኔው አቀርበዋለሁ። በዚሁ ይሆናል የምናበቃው። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዛሬ የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ደሳሌ መኮንን ነው። መልካም ምሽት። ፍራንክ ሲናትራ ከቆዩ አሁንም ግን ስራቸው ተወዳጅ ሆኖ ከዘለቀ አዝናኞች ይመደባል። በ1915 ተወልዶ በ1998 እንደ አውሮፓውያን ዘመን አቆጣጠር ከዚህ ዓለም በሞት ከተለየበት በዚህ በዩናይት ስቴትስ ብቻ ሳይሆን ፍራንክ ሲናትራ በብዙ የዓለም ሀገሮች ዝናን ያተረፈ የፊልም ተዋናይና ድምፃዊ ነበር። የተወለደው ሆቦከን ኒውጀርሲ ነው። በ40ና 50ዎቹ ዓመታት ባቀረባቸው ድንቅ ዜማዎቹ ብቻ ሳይሆን ታዋቂነትን ያተረፈው ፍሮም ሂር ቱ ኤተርኒቲ በተሰኘው ፊልም ተዋናይነቱ የኦስካር ተሸላሚም በመሆኑ ነው። ከኢጣሊያ ሲሲሊ ስደተኛ ቤተሰብ የተወለደው ብቸኛ ልጅ የልደት ስሙ ፍራንሲስ አልበርት ፍራንክ ሲናትራ ነው። በወጣት ዕድሜው ለምን ዘፋኝ ለመሆን እንደወሰነ የሚነገርለት ሌላው በወቅቱ ተወዳጅና ዝነኛ የነበረውን አሜሪካዊ ቢንግ ክሮስቢን መድረክ ላይ ሲጫወት ካየ በኋላ ነው። የሁለተኛ ደረጃ ትምህርቱን ሳይጨርስ ነበር አቋርጦ ወጥቶ በየምሽት ክበቡ መጫወት የቀጠለው ከዚያም በራዲዮ ፕሮግራሞች ላይ መቅረቡ ከአንደኛው የባንድ መሪ ከሄሪ ጄምስ ጋር ሊያስተዋውቀው በቃና ኦል ኦር ነቲንግ አት ኦል የተባለውን የመጀመሪያውን ሸክላውን አሳተመ። ሌላው ታዋቂ የሙዚቃ ባንድ ባለቤት ቶሚ ዶርሲ በ1940 ሲናትራን ባንዱን እንዲቀላቀል ጋበዛው። ያ ከሆነ ከሁለት ዓመታት በኋላ ሲናትራ ራሱ በከፍተኛ ደረጃ መታወቅ ሲጀምር ለብቻው ወጥቶ የራሱን ሥራዎች ማስቀረጽ ጀመረ። በዚያን ጊዜ ፍራንክ ሲናትራ በሁለቱም ማለት በፊልም ተዋናይነቱም በሙዚቃ ቅንብሩም ዝናን ማትረፍ ያዘ። በፊልም ስራው በ1962 ዘ ማንቹሪያን ካንዲዴት እና በ1955 ዘ ማን ዊዝ ዘ ጎልደን አርም ለሽልማት አብቅተውታል። ከዎርነር ብሮስ የፊልም ኩባንያ ጋር በመሻረክም የግሉን አርታኒስ የተባለ የፊልም ማደራጃ አቋቁሟል። ሙዚቃውንም በጎን አሳምሮ ቀጠለ። ፍላይ ሚ ቱ ዘ ሙን የሲናትራ ስራ ነው። Fly me to the moon. Let me play among the stars. Let me see what spring is like on Jupiter and Mars. In other words, hold my hand. In other words, baby, kiss me. ፍራንክ ሲናትራ በላስ ቬጋስ ሴዘር ፓላስ ሆቴል ለአራት ዓመታት በቆየባቸው ጊዜያት ከሌሎቹ ተወዳጅ አሜሪካውያን አርቲስቶች ከነ ሳሚ ዴቪስ ጁኒየር ከዲን ማርትን፣ ከፒተር ሎውፈርድና ጆይ ቢሸፕ ጋር የመዝናኛ መድረኩን ተቆጣጥሮ ቆይቷል። የግል ሕይወቱን በተመለከተ ሲናትራ መጀመሪያ ቀለበት ያሰረው ከትምህርት ቤት ፍቅረኛው ከናንሲ ባርባቶ ጋር ነበር በ1939። አብረው ሦስት ልጆችን አፍርተዋል። ከዚያም ሁለተኛ ሚስቱን የፊልም ተዋናዋን ኤቫ ጋርድነርን አግብቶ ነበር። እርሷንም ፈትቶ ለሶስተኛ ጊዜ ማያፋሮን አገባ። ይህኛውም ብዙ አልቆየ፣ ተፋቱ። ለአራተኛና የመጨረሻ ጊዜ ባርባራ ብሌኪ ማክስን አግብቶ ከ20 ዓመታት በኋላ ሲሞት ተለያዩ። ሲናትራ በጊዜው ጋዜጦች ብዙ ጊዜ የተቹት እንደነበር ይታወቃል። ከባድ ጠጪ፣ ሴት አሳዳጅና ቁማርተኛ እንደነበር በመግለጽ ሲወርፉት ቆይተዋል። ሲናትራ ራሱም ቢሆን በአንዳንድ የሙዚቃ ድርሰቶቹ ስለ ባህሪው ይናገር እንደነበር ይዘገባል። I'll say it clear. I'll state my case, of which I'm certain. I, I lived, lived a life, a it's life is few. I, I traveled each and every, every highway, highway, and more, much more than this. I did it my way. my way. Regrets I've had a few, but then again, too few to mention. I did what I had to do, and saw it through. Without exemption, I planned each charted course, each careful step along the byway, and more, much more than this, I did it my way. Yes, there were. I'm sure you knew when I bit off more than I could chew. But through it all, when there was darkness,